የባህል መድረክ የኢትዮጵያ የሥልጣኔ ጉዞ ምንድን ነው ብሎ ራሱን ጉባኤው ጠይቀዋል። ከሌላው ዓለምስ ከአውሮፓስ በምን ይለያል የሚለውንም ጥያቄ አብሮ ሰንዝሯል። የሱ ግልባጭ ነው ወይስ ሌላ ነገር ነው ብሎም በተከታታይ ቀናቶች ተወያይቶበታል። የአውሮፓና የኢትዮጵያ ምሁራን በዚያውም የጀርመንና የኢትዮጵያ ምሁራን የሀሳብና እውቀት ውርርስ ለእድገቷ ለስልጣኔዋ ምን ያህል አስተዋጽኦ አድርጓል? ብሎም ዘመናዊ ስልጣኔ ጥንታዊ ባህል በሚል አርስት ስር መልሶ ራሱን ጠይቀዋል። ብዙ ጥያቄዎች በሃምቡርግ ዩኒቨርሲቲ ዘመናዊ ስልጣኔ ጥንታዊ ባህል በሚል ጉባኤ ተነስተዋል። ተራ በተራ የተለያዩ አስተያየቶችም አብረው አዳራሹ ውስጥ በነጻ እዚያ ስብሰባ ላይ ተሰንዝረዋል። ኢትዮጵያ በጥንታዊ ባህልና በዘመናዊ ስልጣኔ መካከል የሚለው አርዕስት፣ ቀላል ጥያቄ ለአንድ ሰሚ ይመስላል እንጂ ገና ወደፊት ብዙ የተማረውን ክፍል በያለበት የሚያነጋግር ጉዳይ ነው። ዘመናዊ ስልጣኔ ምንድን ነው? በተቃራኒው ባህልና ልማድ፣ ወግና ስርዓት፣ ሃይማኖትና ታሪክ፣ ከዚያም የፎቅ ቤቶች ስራና የሳር ቤቶችም ምንድናቸው? ብለው ጀርመንና ፈረንሳይ፣ ሩሲያና ጃፓን በዘመናቸው በየፊናቸው ባለፉት ዓመታትና ክፍለ ዘመናት በበቂ ተወያይተው አብዛኛዎቹ አገሮች መልሱን አግኝተው ይሄው አሁን ያሉበት ደረጃ ላይ ደርሰዋል። እንግዲህ በሃምቡርግ ዩኒቨርሲቲ ውስጥ ለተነሳው ጥያቄ መልስ ፍለጋም አንዳንዶቹ ተናጋሪዎች እንደተደመጠው ወደ ኋላ ሄደው የዛሬ 110 ዓመትን ታሪክ እንደማስረጃ አንስተዋል። ያኔ ወደ አውሮፓ ትላልቅ Toma የዘለቁትን ሰዎች ስምም ተናጋሪዎቹ ቆጥረዋል። እነሱም በአውሮፓ ቆይታቸው ይዘውት የተመለሱትን ተመክሮ ጊዜ ወስደው ተርከዋል። የቅርብ ጊዜ ሁኔታውን ሌሎቹ አንስተው የንግግራቸው መነሻ ርስት አድርገው ተመላልሰውበታል። አንደኛው ተናጋሪ ደግሞ የነ ሐኪም ወርቅነህንና የነ ፕሮፌሰር አፈወርቅን ስም እየጠቀሱ እግረ መንገዳቸውን በፊታውራሪ ተክለ ሐዋርያትና በነጋድራስ ገብረ ሕይወት በኩል አልፈው የነ ብላቴን ጌታ ሂሩንና የነ አቶ ከበደሚ ይልን ሥራ አስታውሰው በቀጥታ ወደ ስልሳውና ወደ ሰባው ዓመተ ምረት ተሸጋግረው የአሁኑ ዘመን ውስጥ ገብተዋል። የእነሱንም ሥራ ከአሁኑ ወጣት ትውልድ ጋር ማነጻጸሩን መርጠው ለአዳማጩ አቅርበዋል። ከዛ በፊት ተራቸውን ጠብቀው በርካታ ተናጋሪዎች መድረኩ ላይ ብቅ ብለው እንኳን ደህና መጣችሁ በሚለው ንግግራቸው ስብሰባውን ከፍተዋል። ከእነሱም ውስጥ የማኅበሩ ሊቀመንበር ወይዘሮ ምረት ኃይሌ አንደኛዋ ናቸው። የአማርኛ ቋንቋ አስተማሪው በሃምቡርግ ዩኒቨርሲቲ ዶክተር ጌቴ ገላዬና አምባሳደር ኩማ ድመቅሳ ተከታትለው መድረኩ ላይ ወጥተው ተመልሰው ወርደዋል። የቅኔ ዘረፋ በመጋቢ ሚስጢር ሂሩይ ኤርሚያስ ተካሂደዋል። ፊልምም ለቤቱ በአቶ ያሬድ ኃይለ ስላሴ በኩል ቀርቧል። ፕሮፌሰር ባህሩ ዘውዴ ደግሞ ወደ ኋላ መለስ ብለው ከዚህ በፊት በመጽሐፋቸው ላይ ስለ ኢትዮጵያ ምሁራን ጽፈው ያስተዋወቁትን ትንተና እንደገና አሳጥረው መነሻ አመለካከት እንዲሆን ግሩም ንግግራቸውን አቅርበዋል። ዓለም የምትከተለውን ዘመናዊ ስልጣኔን አስመልክቶ ሁለት ስርዓቶች እሳቸው እንዳሉት የተማሪውን ክፍል ልብና አእምሮ በኢትዮጵያ ማርኮ የዛ ሐሳብ ተገዢ እንዲሆኑ እንዳደረጋቸው ጠቅሰዋል። አንደኛዋ ጃፓን ናት። ሁለተኛዋ ከጣሊያን ወረራ ወዲህ ደግሞ ብቅ ያሉትን ወጣቱን የኢትዮጵያ ትውልድ የሶቪየት ኅብረት ጉዞ ቻይናን ሳንረሳ እነሱን ማርኮ አንዱ እንዳለው አይነ ስውር እንዳደረጋ ማድረጋቸው ተመልክተናል። ይህም ምክንያት አለው። ፕሮፌሰር ባህሩ ዘውዴ የመጀመሪያው ክፍል ልክ ነው ማለት፣ በተለየ ከጣሊያን በፊት የነበሩት ምሁራን እንደ ሞዴል አድርገው የሚያዩት የነበረው ጃፓንን ነበር። እና ይህን የሚያደርጉት ለምንድን ነው? የጃፓንና የኢትዮጵያ ታሪክና ባህል ተመሳሳይ በመሆኑ ጃፓን ያደረገችውን ስልጣኔ ግስጋሴ ኢትዮጵያ ለምን መድገም አችልም? የሚል ሀሳብ ነበራቸው። እና ለዚህም ነው ጃፓናይዘርስ እየተባሉ ሁሉ ይጠቀሳሉ። አንዳንድ ጊዜ ከጠላት ወረራ በኋላ ያለውን በሁለት ቦታ መክፈል የሚቻል ይመስለኛል። የመጀመሪያው እስከ 1960ዎቹ ምዕራባዊ ስልጣኔ አሁናቶ ከበደ ሚካኤል ለምሳሌ በደጋጋሚ የሚጽፉት የነበረው አብዛኛውን ግጥ የጃፓን ነገር አሁንም አለ። ቢሆንም ግን የምዕራባዊ ስልጣኔ የሚልበት ነው። ይህም ደግሞ ማለት የሊበራል ዲሞክራሲ የምዕራቡን ነው፣ የነበረው አምባገነን ስርዓት የሚለው የኮሚኒስቶቹ ፍልስፍና። ይህ ትምህርት እንደሚታወቀው ተጠናክሮ ወጥቶ ሀገሪቱን ለማስታዋስ ትርምስ ውስጥ አከቶ ሄደዋል። የራሻ ሞዴል እንግዲህ የኮሚኒስት ሞዴል እየገነነ የሚመጣው በ1960ዎቹ መጨረሻ ና 1970ዎቹ በፈረንጆች አቋጠር ማለት ነው። በተለይ ተማሪው ንቅናቄ እየጠነከረ በሚሄድበት ጊዜ ትክክለኛው ሞዴል ይሄ ነው የሚለው መጣ እና ያኛው ነው እንግዲህ ወደ አብዮቱ የሚያመራና ከአብዮቱ በኋላ እየገነነ የሚመጣው አስተሳሰብ ይሄ ነው። የሶሻሊስት ስርዓት የሶሻሊስት ሞዴል ይህ በጦር መኮንኖችና በወጣቶች የሶሻሊስት ስርዓት ሌሎቹንም ያጠቃልላል ለአገሪቱ ለኢትዮጵያና ለህዝቡ ለእድገት በመጨረሻው ምን እንዳመጣ የተለያዩ ግምቶችና ፍርዶች ስላሉ ወደፊት መጠናት ያለበት ሰፊ ሜዳ በመሆኑ ግምት ውስጥ አስገብቶ ማለፉ በቂ ነው። ግን አንድ ምሁር እንዳለው ይህ ርዕዮተ ዓለም ሳይታሰብ ኢትዮጵያ ውስጥ ዘሎ እንደገባው ሳይታሰብ ተከታይ አቶ ተኖ ጠፍተዋል። ፕሮፌሰር ባህሩ ዘውዴ ተማሪው ያኔ ያነሳቸው ጥያቄዎች በሁለት አቅጣጫ በእሳቸው እምነት መሠረታዊ ነበር ይላሉ። ያም ሆኖ ፈር የለቀቀ አካሄድ ተከትሎ እንደነበረም በንግግራቸው ላይ መለስ ብለው አስታውሰው የታሪክ ጸሐፊው ማለፉን መርጠዋል። እንግዲህ መጽሐፉ ላይ እንዳስቀመጥኩት የቀድሞ የተማሪዎች ንቅናቄ መቼም ቀላል የማይባል ስራ ነው የሰራው። ትልቅ መስዋዕትነትም ነው የከፈለው። መነሳት የሚገባቸው ጥያቄዎችም አንስቷል። በተለይ እንደ መሬት ጥያቄ የመሳሰሉት መሬት ለራሹ፣ የብሔረሰብ ጥያቄ፣ በመሰረቱ መሰረታዊ ጥያቄዎች ናቸው። ይሁን እንጂ ያቀራረቡ ዘዴ በኋላ ትንሽ ፈር እየለቀቀ ሄደ። ሁለት ችግሮች ነበሩ የነበሩበት። አንዱ ችግር ያው አገርን ለማወቅ ከመጠር ይልቅ ሁሉንም እናውቃለን የሚል ነበር እና ይህም እንግዲህ አንዳንድ የችኮላ ውሳኔዎች ለማሳለፍ አስተዋጽኦ አድርጓል። ሌላው ችግር ደግሞ ያለመቻቻል፣ የሀሳብ ልዩነትን በስነ ስርዓት አስተናግዶ ወደፊት ለመሄድ ያለመቻል፣ ይህ ብቻ ነው ትክክል ማለት እና በመጨረሻ የመጠፋፋት ፖለቲካውን አረፈው ማለት ነው እና የተገነዘብኩት፣ አሁን ያለው አዲስ ጅማሬ ግን ምናልባት ከዚህ ስህተት ለመማር የሚደረግ ሙከራ ይመስለኛል። በአንድ በኩል በጣም ጉጉት እንዳላቸው ነው ያየሁት ሀገራቸውን ለማወቅ ቅኔውንም ባህላዊ ትምህርትም የመሳሰለውን ሁሉ ለማወቅ እና ምናልባት በእኛ ዘመን ብዙ ፋይዳ ያልሰጠ ነው አገርህን ወቅ የሚለው ነገር አሁን ትንሽ ጎላ ብሎ የታየኝ ይመስለኛል። ሁለተኛ ደግሞ የአስተሳሰብ ልዩነቶችም እንደዚህ በተካረረ መልክ ሲቀርቡ አላየውኝም እና በዚህ መልክ የሁለቱ ዘመን ተማሪዎች ማህበራት የሚለዩ መስሎ ታይቶኛል። ሚስተር ቲል ትሮያን በአዲስ አበባ ዩኒቨርሲቲና በመቀሌ ትምህርቱን እዚያ ከኢትዮጵያኖች ጋር ሆኖ የተከታተለው ወጣት የጀርመን ተማሪ እየተዘዋወረ እንዳዳመጠውና ይህንንም ለቤቱ እንዳሰማው አንድ አገርና አንድ ሕዝብ አንድ ኢትዮጵያና ኢትዮጵያዊነት የሚለው መንፈስ በአገሪቱ ውስጥ እየተጠናከረ እንደመጣም ሊገነዘብና ሊያዳምጥ ችለዋል። አብዛኛው ተማሪ አሁን በሀያ አምስት አመቱና በሰላሳ አመቱ መካከል የሚገኙ ወጣቶች የዩኒቨርሲቲ ተማሪዎች አንድ ኢትዮጵያ በሚለው አመለካከታቸው ላይ የሚያምኑ ናቸው። እኔ ኦሮሞ ነኝ ወይም አማራ ወይም ደግሞ ትግሬ ነኝ የሚለው መለያ እኔ እንዳዳመጥኩት፣ ረጋ ብሎ እኛ አንድ ኢትዮጵያና አንድ ሕዝብ በሚለው በብሔራዊ ስሜት እንደተተካና ይህም ተጠናክሮ እንደወጣ ስጠይቃቸው ከነሱ ልገነዘብ ችያለሁ። ኢትዮጵያዊነት ትልቅ ቦታና ወሳኝ መለያ ምልክት በወጣቱ ትውልድ ዘንድ ሆኗል። ስ ንተርድ ቴን የ የደስ ያ ት ስገሌግት ባለፉት አመታቶች ባካሄድ ናቸው ስብሰባዎቻችን ላይ የተለያዩ አርስቶችን አንስተን ተነጋግረናል። በአጠቃላይ ሲታይ ስብሰባችን ሁል ጊዜ በኢትዮጵያ ባህልና ታሪክ ላይ ያተኮረ ነው። ኢትዮጵያ ቀድሞ እንዴት ነበረች፣ አሁንስ እንዴት ናት? የሚሉ ጥያቄዎች ስብሰባዎቻችንን ሁል ጊዜ የሚያጅቡ አርስቶች ናቸው። የመሬት ጥያቄና የሴቶች ሚናም በአገሪቱ የኢኮኖሚ እድገት ውስጥ እንደዚሁ ትልቅ ቦታ የተሰጣቸው አርስቶች ነበሩ። ዓላማችን እዚህ የተማረውንና እዚህ በቂ እውቀት የሰበሰበውን ወጣቱን ትውልድ ለአገሪቱ እድገት የተቻላቸውን አስተዋጽኦ እንዲያደርጉ ለመሰብሰብና ለማስተሳሰር ከዚያም ድልድይ ዘርግቶ ጥበብና እውቀት ለማስተላለፍ ነው። የሚለው ማብራሪያቸውን ወይዘሪት ምህረት ኃይሌ የማኅበሩ ሊቀመንበር ሲጠየቁ ይህን ጠቀስ አድርገው አልፈዋል። በመቋሚያ የሚለው የአቶ ሙላቱ አስታጥቄ አጭር የዶኩመንተሪ ፊልም ስብሰባው ላይ ታይቷል። ይህ ፊልምም በቤተ ክህነት መንፈሳዊ ቅዳሴና በዘመናዊ የሙዚቃ ድርሰት ላይ ያተኮረ ነበር። ከውጭ ዓለም ጋር የሚያገናኘው የኢንተርኔት የመገናኛ መስመር እንደ ልብ አለመገኘት፣ የአዳዲስ የአውሮፓ መጻሕፍትና ከሱ ጋር የመጻሕፍት ቤቶች እጥረት፣ ከዚያም በላይ የጋራ የትምህርት ቋንቋ በአገሪቱ አለመኖር፣ እነዚህ ሁሉ አንድ ላይ ተደምረው እውቀትን ለማስፋፋት ትልቅ ችግር እየሆኑ እንደመጡም በሃምቡርጉ ጉባኤ ላይ ከብዙዎቹ ይህ አቤቱታም እዚያ ተደምጠዋል። በሃምቡርግ ዩኒቨርሲቲ የአማርኛ ቋንቋ አስተማሪው ዶክተር ጌቴ ገላዬ አውሮፓውያን የኢትዮጵያን ባህል፣ ታሪክ፣ ቋንቋ ማንነትና የሕብረተሰቡን አኗኗር ለማጥናት እየተጉ ባሉበት ጊዜ እኛ ደግሞ ልጆቻችንን ቋንቋ አናስተምራቸውም። እኛም አማርኛችንን ቋንቋችንን አናከብረው። ይህ በጣም በመሰረቱ በጣም የሚያሳዝን ነው። ምክንያቱም የውጭ ሀገር ዜጎች አውሮፓውያን በአፄ ምኒልክ ጊዜ፣ በአጼ ዮሐንስ ጊዜ፣ በአጼ ቴዎድሮስ ጊዜ ደብዳቤ ይጻጻፉ የነበረ በአማርኛ ነው። የመንግስት ስራ ይሰራ የነበረው በአማርኛ ነው። ዲፕሎማቶች ወደ ኢትዮጵያ ከመሄዳቸው በፊት እዚህ አማርኛ ተምረው ነበር የሚሄዱ በአማርኛ ቋንቋ ብዙ ስራዎችን ሰርተዋል። በሰዋሰው ላይ በስነ ጽሁፉ ላይ በቋንቋ አጠቃቀሙ ላይ እና፣ ፈረንጆች እንዲህ አድርገው ይህንን ቋንቋ እየተማሩ እያጠኑ ባሉበት ጊዜ እኛስ ልጆቻችንን በኢትዮጵያም ያለን በውጭ ሀገርም ያለን ለምን ቋንቋውን አናስተምራቸውም? ለምን በቋንቋው ያለውን ባህሉን፣ ተረቱን፣ መዝሙሩን፣ ዘፈኑን፣ ግጥሙን፣ ምሳሌያዊ አነጋገሩን ለምን አናስተምራቸው? ቋንቋን እኮ የሚጠብቀው ህዝቡ ነው። ለምን አናከብረውም? የሚል ጥያቄ ነው የማነሳው እና ይህ አማርኛ የአብዛኛው የኢትዮጵያ ህዝብ የጋራ የመግባቢያ 光棍。寬寬 ኢትዮጵያ ወዴት? ኢትዮጵያ እንዴት? ገና ብዙዎችን የሚያነጋግር አርዕስት ነው። ይህ ይልማል የሚካኤል ዶይቼ ቬለ ራዲዮ ጣቢያ ከበርሊን ከተማ